አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው ገፍቶ የገቡት ወታደሮች ለውጡን የማደናቀፍ ዓላማ ነበራቸው ማለታቸው ታውቋል፣ ግማሽ የኢትዮጵያ ካቢኔ አባላት ሴቶች መሆናቸው ተዘገበ፣ በዛላምበሳና በሰንዓፈ የደራ የንግድ ልውውጥ መጀመሩ ተገለጸ የሚሉ ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። አሶሺትድ ፕሬስ የተባለው የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ሐሙስ ለሀገሪቱ የምክር ቤት አባላት ሲናገሩ በቅርቡ ወታደሮች ወደ መሥሪያ ቤታቸው ገፍተው የገቡት አስተዳደራቸውን ለመገዳደር የተደረገ ሌላ ሙከራ መሆኑን አመላክተዋል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ሥልጣን ከያዙ በኋላ የመግደል ሙከራ ገጥሟቸው እንደነበር የሚታወስ ነው። የወታደሮቹ ቤተ መንግሥት መግባት ስጋት በማሳደሩ መንግስት ለሰዓታት ያህል የኢንተርኔት አገልግሎቶችን አቋርጦ እንደነበር የአሶሲየትድ ፕሬስ ዘገባ ገልጿል። ወደ መስሪያ ቤቱ ገፍተው የገቡት ወታደሮች ሁሉ አንድ አይነት ዓላማ ነበራቸው ለማለት ከባድ ቢሆንም ለውጡን ለማሰናከል የተደረገ ሙከራ ነው ሲሉ ጠቅላይ ሚኒስትር አብይ ትናንት ተናግረዋል። በዝርዝር ግልጽ ባያደርጉም በወታደሮቹ ተግባር ጀርባ የሚሰሩ ሰዎች መኖራቸውንም ጠቁመዋል። በያዝነው ሳምንት ቀደም ሲል የኢትዮጵያ ብሔራዊ መከላከያ ኃይል መሪ ጀነራል ሰዓረ መኮንን የወታደሮቹን ተግባር በማነሳሳት የተጠረጠሩ ወታደራዊ መኮንኖች በቁጥጥር ስር ውለዋል ብለዋል። አንዳንዶቹ ወታደሮች ህገ ወጥና ወታደራዊ ስነ ስርዓትን ያልተከተለ ጋጠወጥ ተግባር ነው የፈጸሙት በማለት አስገንዝበው እንደነበር የአሶሼትድ ፕሬስ ዘገባ ጠቁመዋል። አቶ ስዩም ተሾመ የተባሉ ጦማሪ ወታደሮቹ ካለምንም ችግር ወደ ጠቅላይ ሚኒስትሩ መስሪያ ቤት ለመግባት መቻላቸው ራሱ የጸጥታ ስርዓቱን መፍረስ ያሳያል። አሻጥር እንደነበረም ያመለክታል። አደገኛ ተግባርም ነበር ማለታቸውን የአሶሺትድ ፕሬስ ዘገባ ገልጿል። ዋና የዩናይትድ ስቴትስ የጸጥታ አጋር የሆነችው ኢትዮጵያ በአፍሪቃ የበዙ ወታደሮች ካሏቸው ሀገሮች አንዷ ስትሆን፣ የወታደሮች አመፅ አይዘወተርባትም ሲል የአሶሺትድ ፕሬስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል። ዘጋርዲያን ጋዜጣ ድረ ገጽ ላይ የወጣው ዘገባ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግማሽ የአገሪቱን ካቢኔ አባላት ሴቶች እንዲሆኑ አድርገዋል። አዲስ የሰላም ሚኒስቴርንም መስርቷል ይላል። የህንፃ ስራ ሚኒስትር የነበሩት አይሻ ሙሐመድ መከላከያ ሚኒስትር እንዲሆኑ በመሾም በአገሪቱ የመጀመሪያ ሴት መከላከያ ሚኒስትር ሆነዋል። የፓርላማ አፈጉባኤ የነበሩት ሙፈሪያት ካሚል ደግሞ አዲስ የተመሰረተው የሰላም ሚኒስቴር ሚኒስትር እንዲሆኑ ተሹመዋል። ወይዘሮ ሙፈሪያት የሚመሩት የሚኒስቴር መስሪያ ቤት የስለላንና የጸጥታ አገልግሎቶችን በስሩ ያስተዳድራል ሲል ዘጋርዲያን ድረገጽ ላይ ወጣው ዘገባ ያብራራል። የካቢኔ ሹምሽር የተደረገው የዘር ግጭት በተስፋፋበት በአሁኑ ወቅት በዚህ ሀገር ያለው አብይ ችግር የሰላም እጦት ነው። ይህ የሰላም ሚኒስቴር ስኬት እንዲገኝበት በርትቶ ይሰራል ሲሉ ጠቅላይ ሚኒስትር አብይ ማስገንዘባቸውን ዘገባው ጠቅሷል። ዶክተር አብይ ብዙ የለውጥ እርምጃዎች የወሰዱ ቢሆንም ለውጡ ዘር ተኮር ግጭቶችን ለማቆም አልቻለም። በ102 ሚሊዮን ከሚገመተው የሀገሪቱ ህዝብ 1.4 ሚሊዮን በአብዛኛው በዘር ግጭት ምክንያት ከመኖሪያቸው ተፈናቅለዋል። የኢትዮጵያ ኢኮኖሚ ካለፈው አስርተ ዓመት አንስቶ በአማካኝ በአስር ከመቶ ደረጃ ሲያድግ የቆየ ቢሆንም ከቅርብ ጊዜያት ወዲህ የተስፋፋው ግጭት የሀገሪቱ የረጅም ጊዜ መረጋጋትን አስመልክቶ ስጋት ማሳደሩን የጋርዲያን ዘገባ ገልጿል። ዘገባው አያይዞም ኢትዮጵያ ከባድ ተግዳሮቶች እንደተደቀኑባት ሲያብራራ ከባድ የውጭ ምንዛሪ እጥረት ገጥሟታል። ለጊዜው ከተባበሩት ኤሚሬቶች በቀረበ ገንዘብ መፍትሄ አግኝቷል። የእኩልነት ጉድለት እየሰፋ ሄዷል። አዲስ ለተመረቁ ተማሪዎች የሥራ ዕድል እጥረት አለ። የአካባቢ ጥራት ብክለት፣ በተለያዩ ዘሮች መካከል ውጥረትና የለውጥ ጥማት አለ ይላል። ኢትዮጵያ ግማሽ የካቢኔ ሚኒስትሮች ሴቶች እንደሚሆኑ ካስታወቀች ሁለት ቀናት በኋላ ሩዋንዳም ቁጥሩ በቀነሰው የካቢኔ አባላት ግማሽ ሚኒስትሮች ሴቶች መሆናቸውን አስታውቃለች ይላል አሶሺዬትድ ፕሬስ ላይ የወጣው ዘገባ። ሩዋንዳ ድሮምቢዮን ከምክር ቤት አባሎቿ 61 ከመቶ ሴቶች መሆናቸው ዘገባው አክሏል። ኤኤፍፒ በሚል ሕጽሮት የሚታወቀው የፈረንሳይ የዜና አገልግሎት በበኩሉ በኤርትራዋ ከተማ ሰንዓፈ በአሁኑ ወቅት ነጋዴዎች ጥሩ ንግድ እያካሄዱ መሆናቸውን ዘግቧል። የኢትዮጵያና የኤርትራ ድንበሮች ለሁለት አስርተ ዓመታት ያህል ካለ ወታደሮች ስደተኞችና አማጺያን በስተቀር የህዝብ እንቅስቃሴ አይታይባቸውም ነበር። አሁን ግን ያ ባዶ የነበረው የድንበር አካባቢ በሰዎች እንቅስቃሴ ተሞልቷል ይላል ዘገባው። በጎብኚዎች የተሞሉ ጋሪዎችና አውቶቡሶች በጡብና በቤት መስሪያ እንጨቶች የተከመረ ጭነት ያላቸው የጭነት መኪናዎች በድንበሩ በኩል ሲመላለሱ፣ በድንበር ጥበቃ ላይ ያሉት የሁለቱም ሀገሮች ወታደሮች ተዝናንተው እንደሚመለከቷቸው የአዣንስ ፍራንስ ፕረስ ዘገባ አውስቷል። እነዚህ የሁለቱም ሀገሮች ወታደሮች ከጥቂት ወራት በፊት በአይነ ቁራኛ ሲተያዩ ነበሩ እንደሆኑም ዘገባው ሳይጠቅስ አላለፈም። ከሃያ ዓመታት ጥብና የጨለማ ድባብ በኋላ የኢትዮጵያና የኤርትራው ድንበር መልሶ እያቆጠቆጠ ነው። በድንበሮቹ ያሉት ከተማዎች በአዲስ መልክ እያበቡና ተራርቀው የነበሩ ህዝቦች በአዲስ መልክ የመተዋወቁን ተግባር ተያይዘውታል። ከዚህ በፊት ያልነበረንን ምርት ሁሉ ከትንሽ እስከ ትልቅ እያገኘን ነው ሲሉ አቶ አብርሃም አባዲ የተባሉ ሰናፌ የሚኖሩ ነጋዴ መናገራቸውን ሱቃቸው በአሁኑ ወቅት ከኢትዮጵያ በገባ ብስኩት የለስላሳ የለስላሳና የአልኮል መጠጥ የተሞላ መሆኑን የፈረንሳይ ዜና አገልግሎት ዘገባ ገልጿል። ያም ሆኖ ግን የድንበሩ መከፈት የስደተኞች ወደ ኢትዮጵያ መጉረፍን ማስከተሉ አልቀረም። በድብቅ የሚካሄደው የገንዘብ ልውውጥም ኢኮኖሚን ሊያናጋ ይችላል የሚል ስጋት እንዳለ ዘገባው አውስቷል። የኤርትራና የኢትዮጵያ ድንበር ከተከፈተ ወዲህ የኢትዮጵያ ድንበር ከተማ ዛላንበሳም እንደተቀየረች የኤኤፍፒ ዘገባ ሲገልጽ በጦርነቱና በኢኮኖሚ እንቅስቃሴ አለመኖር ምክንያት ተጎድተው የነበሩ ሱቆችና ምግብ ቤቶች በሰዎች የተሞሉ መሆናቸውን ያብራራል። ከኢትዮጵያ ድንበር 23 ኪሎ ሜትር ርቃ በምትገኘው የኤርትራ ከተማ ሰንዓፈ ደግሞ በሳምንት ሁለት ጊዜ በቡድኖች የተደራጁ ኢትዮጵያውያን ነጋዴዎች ድንበር አልፈው ወደ ሰንዓፈ ገበያ ጤፍና የስልክ መደወያ ካርዶችን ይዘው እንደሚሄዱ ዘገባው አውስቷል። ኢትዮጵያውያን ነጋዴዎች የኢትዮጵያን ብር ካልተረጋጋው የናቅፋ ገንዘብ አቅም ጋር ያለመመጣጠን ሁኔታ እንደሚያሳስባቸው መግለጻቸው አልቀረም። ሁለታችንም አብረን እየተናገድን ነው፣ ነገር ግን የምንዛሪው መጠን በህግ ያልተደነገገ ያልተረጋጋና ህገ ወጥ ነው ሲሉ ጣመ ለምለም አስረድቷል። ዛላአምበሳ ያለ የመጠጥ ቤት ባለቤትም ስጋታቸውን ገልጿል። ከጦርነቱ በፊትም ተመሳሳይ ችግር እንደነበረና አሁንም መፍትሄ እንዳላገኘ ጠቁመዋል። በሌላ በኩል ግን በብዙ ሺህ የሚቆጠሩ ኤርትራውያን ከአገሪቱ ጨቋይ መንግሥት በመሸሽና በማይንቀሳቀሰው ኢኮኖሚ ምክንያት ወደ ኢትዮጵያ እየጎረፉ መሆናቸውን ዘገባው ሳያውሳ አላለፈም።